የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ብዙዎቻችን ብዙ ነገር እንረሳለን። የሙሉ ጌታ አእምሮ ግን ኢንሳይክሎፒዲክ ነበር። የማስታወስ ችሎታው እጅግ በጣም የሚደነቀ ነው። ሙሉጌታ ጌታ መጽሐፍ ማንበብ ሳይሆን መጽሐፍ የሚበላ ቀበኛ ነበር። እጅግ የማከብረው ብርቅዬ የኢትዮጵያ ልጅ ነው። እድሜውን ለኢትዮጵያ የኖረ ሰው ነው። ሙሉ ጌታ ሲነሳ ቀድሞ የሚመጣብኝ ብዕሩ ነው፣ የሙሉ ጌታ ብዕሩ። አቶ ሙልጌታ፣ ሌላው ሰው ያወቀው እሱን አይቆረቁረውም፣ ይማራል እንጂ አይቆረቁረውም። ሁላችንም ብዕር እናነሳለን፣ ብር እንጨብጣለን፣ ብር እንይዛለን፣ ብር እንጽፋለን። ግን ብዕር ጋሽ ሙልጌታ እጅ ሲገባ የሚሳይል ያህል ታላቅ ሀይል ያለው ነው የሚሆነው ለኛ በጣም ከባድ ነው። እውነቱን ለመናገር አይኑን እየናፈቅ ነው። ከዛሬ ነገር እንገናኛለን እየተባባልን ድምፁንም ስናጣው ደግሞ ምን እንደሚሆን አስበው። ገጣሚና ደራሲ አርቲስት ዓለም ፀሐይ ወዳጆ ደግሞ ምስጋና የምናቀርበው አድናቆት የምንቸረው ሳንፈራ ምንመሰክረው በድህን ሲሆኑ ብቻ ነው። እሺ ለአንድ አፍታ ለአንድ አፍታ ዳግም ብትመጣ፣ ለአንዲቷ ሰዓት ብናይህ፣ ያልደፈርነውን በደፈርን ዋርካ ነህ፣ እንቁ ነህ ባልንህ። እንዲህ ብላ ነው የገለጸችው። በኋላ ሙሉውን ተወጣዋለች። ለማንኛውም እነዚህ ሁሉ መስክረውለታል። ክህሎቱን አገር ወዳድነቱንና ሕዝብ አፍቃሪነቱን ተናግረውለታል። ገሚሶቹ አብረው የሠሩ የሙያ ባልደረቦቹ ሲሆኑ ገሚሶች ደግሞ አድናቂዎቹና የልብ ወዳጆቹ ናቸው። አንዱ ተናጋሪ እንዳሉት ሙልጌታ ሉሌ አንብበው የማይጨርሱት መጽሐፍ ነው። ዛሬ ታዲያ ሰፋ ያለውን ጊዜ ሰጥተን ታላቁን ጋዜጠኛ ደራሲና የፖለቲካ ተንታኝ ሕይወት እንዘክራለን መጀመሪያ ያው የኤርትራን ጉዳይ ጽፌ ነበር። ኤርትራን ጉዳይ የጻፍኩት ኤርትራውያን ወንድሞቻችን እንደምን ባለ ሁኔታ ከኢትዮጵያ ጋር እንደተዋሃዱና አብረው የአስር ዓመት የፌዴሬሽን አስተዳደር ኤክስፔሪያንስ እንዳገኙ እና ያም ፌዴሬሽን እንደምን እንደፈረሰ እውቅ ደራሲ፣ የታሪክ አጥኚና ጋዜጠኛ የቀድሞ አምባሳደር ዘውዴ ረታም አርፈዋል። የሰማችሁትም ባለፈው ረቡዕ መስከረም 26 ቀን በድንገት ያለፉት አምባሳደር ዘውዴ ከአሜሪካ ድምፅ ጋር ካደረጓቸው በርካታ ቃለ ምልልሶች በአንዱ ስለ መጽሐፋቸው ከተናገሩት የተወሰደ ነው። ሁለት ጉምቱ ኢትዮጵያውያን እንዲህ ተከታትለው ሲያልፉ ለእኛ ፈተና ነው። ሁለቱም ሰፋ ያለ የአየር ጊዜ ስለሚገባቸው የቱን አቅርበን የቱን እንደምንተው ይቸግረናል። በአንድ ፕሮግራም ላይ ሁለቱንም ማካተት ደግሞ ትክክል አልመስል ይለናል። እናም የቀደመውን አስቀድመን ቀጣዩን እናስከትላለን በሚለው ረጋነ። ስለሆነም አምባሳደርን ዛሬ ለናሙና ድምፃቸውን ካሰማን ቀጣዩ የራዲዮ መጽሔት የእርሳቸው ሕይወትና ሥራ በስፋት የሚዘከርበት እንደሚሆን እንገልጻለን። እንዲያው ዝርዝር ስንዘረዝር ጊዜ እንዳንፈጅ እንጂ ሌሎችም መሰናደዎች አሉን። አንዱ የገጣሚዎቹ ነው። ምን ነው እንኳ ባለፈው አሥራ አምስት ቀን ያቀረብነውና የዓመቱ መጀመሪያ የራዲዮ መጽሔት የግጥም ጉባኤ አላለቀም፣ አልተቋጨም ነበርና ያንን ቀጥላለን ለማለት ነው። ታዲያ የንጉሥ የአክሊሉ ዝግጅትም ሳይዘነጋ መሆኑ ይታወቀለን። በተረፈ ግን ውድ አድማጮች እንደምንሰነበታችሁ እንደምንስከረማችሁ የምንለው ለዛሬ ሁድ መስከረም 30 ቀን 2008 ዓ ም የራዲዮ መጽሔት ቅንብር አዘጋጅና አቅራቢዎቹ እኔ አዲሱ አበበና እኔም አሉላ ከበደነን ቴሌ ላይም ቴሊ ስንለመደብን እናነው እኳ ልክ ነው አዲሱ ዛሬ ምናልባትም ወደፊት በቋሚነት ጭምር ቴሊን የሚተካው አቀናባሪያችን ንጉሱ ታምሬ ነው ቴሊን መተካት ትልቅ ፈተና የመሆኑን ያህል ንጉሱ ጎበዝ ነውና ፈጥኖ ይዋሃደዋል አዎ አምናለሁ አዲሱ ንጉሱ ፈጥኖ ተዋህዶ ከእኛ ጋር የሚሠራል ዛሬ ታዲያ በማቀናበሩ አብሮን ያመሻል ሁሉም መሰናዶ ልክ ዜናው እንዳበቃ ነውና የሚጀምረው ጠብቆን እንደምናመሻቸሁ፣ አድማጮቻችን፣ ዜናውን የማነብላቸው አዳኝ ፈሳዬ ነኝ። ኢትዮጵያውያን ፈላሾችን የጫነ የጭነት መኪና ፑንትላንድ በተባለው የራስ ገዝ ክልል ከአርዶሃ ከተማ አጠገብ ተገልብጦ ቢያንስ 28 ሰዎች ተገድለው 40 እንደቆሰሉ የዓይን ምስክሮችና የሆስፒታል ምንጮች ገልጸዋል። ጀማል አሕመድ ዑስማን የተባለ ከአደጋው የተረፈ 25 ዓመት ዕድሜ ወጣት ለአሜሪካ ድምፅ ሬዲዮ የሶማሊኛ አገልግሎት በተናገረው መሰረት የጭነቱ መኪና ከአቅሙ በላይ አንድ መቶ ሀያ ሰዎችን ጭኖ ነበር። ተሳፋሪዎቹ በሙሉም ኢትዮጵያውያን ነበሩ። ፋዱም ያሲን ጃማል የተባለ የአሜሪካ ድምጽ ሬዲዮ ጋዜጠኛ ሆስፒታል ሄዶ ሶስት እዛው የሞቱ ሰዎች አስክሬኖችን አይቷል። በሰሜን ካሜሩን በተፈጸሙ ጥንድ የአጥፍቶ ጠፊ ጥቃቶች ቢያንስ ዘጠኝ ሰዎች ተገድለው ሀያ ዘጠኝ ቆስለዋል። የአካባቢው የጸጥታ ባለስልጣኖች ተጠያቂው ቦኮ ሐራም ነው ብለዋል። ባለስልጣኖች በተናገሩት መሰረት ዛሬ ካንፌሪ በተባለው መንደር የተፈጸመውን ጥቃት ያካሄዱት ሁለት በአስራዎቹ ዓመታት ዕድሜ ክልል ውስጥ ያሉ ሴቶች ናቸው። ከቆሰሉት አብዛኞቹ በከባድ ሁኔታ እንደሚገኙ ባለሥልጣኖች ገልጸዋል። የናይጄሪያው ጽንፈኛ እስላማዊ ቡድን ባለፈው ቅዳሜ በጎረቤት ሀገር ቻድ ላይ የተቀነባበረ ጥቃት በማካሄድ ወደ አርባ የሚጠጉ ሰዎችን ገድሏል። ሁለት ሚሊዮን የሚሆኑ ሰዎች በቦኮ ሐራም ጥቃት ምክንያት ከመኖሪያቸው ተፈናቅለዋል። ሀያ ሺህ የሚሆኑ ሰዎች ደግሞ በናይጄሪያ በካሜሩን በቻድ እና በኒጀር በቦኮ ሐራም ተገድለዋል ቱርክ ውስጥ በብዙ ሺዎች የሚቆጠሩ ሰዎች ዛሬ በመዲናይቱ አንካራ ተሰልፈዋል ብዙዎቹ ጸረ የቱርክ መንግሥት መፈክሮች ሲያሰሙ ነበር ሰላማዊ ሰልፍ ያደርጉ በነበሩ ዜጎች መሀል በፈነዱት ጥንድ ቦምቦች ቢያንስ ዘጠና አምስት ሰዎች እንደተገደሉ የሚታወቅ ነው መንግሥት በገለጸው መሠረት በጥንድ ፍንዳታዎቹ የቆሰሉ አንድ መቶ ስልሳ ሰዎች አሁንም በሆስፒታሎች እየታከሙ ነው። ከእነሱም 65ቱ በ19 ሆስፒታሎች በጽኑ ሕክምና ላይ ናቸው። የኩርድ ህዝባዊ ዲሞክራሲያዊ ፓርቲ ደጋፊዎች የሞት ሰዎች ብዛት 128 ነው ይላል። ሆኖም ይህ ህዝ በመንግስት ምንጮች አልተረጋገጠም። እስካሁን ባለው ጊዜ ለተፈጸመው ጥቃት ኃላፊነት የወሰደ የለም። ሮይተርስ የዜና አገልግሎት ሁለት የቱርክ ከፍተኛ የጸጥታ ባለስልጣኖች ምንጮችን ጠቅሶ ሲዘግብ የመጀመሪያው የምርመራ ደረጃ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ ያተኮረ ነው ይላል። ጥቃቱ በሶሪያ ድንበር አጠገብ ሱርክ በተባለው ቦታ ባለፈው ሐምሌ ወር ከተፈጸመው የአጥፍቶ ጠፊ ጥቃት ጋር በጣም ይመሳሰላል ሲሉ ባለሥልጣኖች ተናግረዋል። ሰልሐቲን ድሜትሮስ የተባሉ የኩርዶች ፓርቲ ደጋፊ ለፍንዳታው መንግስትን ተጠያቂ አድርገዋል። ሰማይ ላይ ስለምትበር ወፍና ስለ እያንዳንዱ የክንፏ ምቶች ሳይቀር መረጃ የሚያገኘው መንግስት በመሀል አንካራ እንዴት እንዲህ አይነት ፍጅትን ማስወገድ አቃቶ? ሲሉ ለሀዘነተኞች ንግግር አድርገዋል። የሀገሪቱ ጠቅላይ ሚኒስትር አሕመድ ደቨርቱጎ ለሶስት ቀናት የብሔራዊ ሀዘን ጊዜ አውጀዋል። ሩሲያ ሶሪያ ላይ አዲስ የአየር ድብደባ በማካሄድ የፕሬዚደንት ባሻር አልአሳድ መንግስት በፊት በአማጽያን ተይዞ የነበረውን ግዛት እንዲያስመልስ ረድታለች። ሞስኮ ኢላማ ካደረገቻቸው ስልሳ ሶስት ቦታዎች አምሳ ሶስቱን እንደደመሰሰች ገልጻለች። አብዛኛው የዛሬው ጥቃት የተካሄደው ታልትኬክ በተባለው የኢድሊብ ደጋማ አካባቢ እንደሆነ ሩሲያ ጠቁማለች። ኢድሊብ ክፍለ ሀገር ከሶሪያ መንግስት ኃይሎች ጋር በሚዋጉት አማጽያን ቁጥጥር ስር ነበር። ሩሲያ እንደ በፊቱ ኢላማዎች እስላማዊ መንግስት ነኝ የሚለውን ቡድን ቦታዎች ናቸው ብላለች። አብዛኞቹ ቦታዎች ግን በጽንፈኛ ቡድን ሳይሆን የሶሪያን መንግስት በሚዋጉ አማጽያን የተያዙ እንደሆኑ ተዘግቧል። በሌላ ዜና ደግሞ ሰሜን ሶሪያ ላይ ዛሬ በሩሲያ የተሰራ አይነት ክላስተር ቦምብን ለመጀመሪያ ጊዜ ተጠቅመዋል ይላል ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን። ክላስተር ቦምብ በህዝብ ላይ ቀጣይ የሆነ ጉዳት የሚያደርስ በመሆኑ ሩሲያም ሆነች ሶሪያ ክላስተር ቦምብ መጠቀም የለባቸውም። መሳሪያው በዓለም አቀፍ ደረጃ የታገደ በመሆኑ ሁለቱም ወገኖች እገዳውን ማክበር አለባቸው ሲል ሂማን ራይትስ ዋች ጥሪ አቅርበዋል። አድማጮች ዜናችን እዚህ ላይ አበቃ። ሳንሰራ በመሰከረን ጥቁር ሳንለብስ አናሞገስ ላሰር ካልገበርን አናወድስ። ይኸው እንግዲህ ተሰበሰብን በሞት መሀላ ልናድስ፣ ሙሾ ልናወርድ መጣንልህ ብድር ውለታ ልንመልስ ደግነትህን ልንዘምር በቃላት ቅያሜ ልንክስ። ሀገሬ ምገዶ አላማረን ለአፈሯ ተሟግተህ ኖረህ አፈሯን እንኳን ሳትቀምስ በስደት ሰው አገር ቀረህ አይምሮህ በጠላት ድርጊት ጣትህ ብዕር ሲደማ ሳንበጅ ለእኛው ነፃነት፣ ጆሮአችን ለእኛው ሳይሰማ ለሀገር ለወዳጅ ቤተሰብ ለቃላት ውበት ጥብቅና ደከመኝ ያልከን በድንገት ሲያጡኝ ቢያውቁበት አልክና ምስጋና የምናቀርበው አድናቆት የምንቸረው ሳንፈራ ምንመሰክረው በድን ሲሆኑ ብቻ ነው። በህይወት አንዳንዱ እልፈት ከመግለጽ አልፎ ይገዝፋል ከፍቅር አይበልጥም እንጂ ህመሙ ከቃል ይበዛል። እሺ ያዳፍታ ለአንድ አፍታ ዳግም ብትመጣ ለአንዲቷ ሰዓት ብናይህ ያልደፈርነውን በደፈርን ዋርካነህ እንቁነህ ባልንህ በቁምህ ካወቅንህ በላይ ለእኛነት ታስፈልጋለህ ተስፋነህ ነፃነት ላጣ ጋሽዬ የት ትሄዳለህ ማጨለም ይቻላል እንዴ ያን ሁሉ ጨዋታ ለዛ ፈገግታን አክስሞ መግደል በቅጽበት እንዲህ በዋዛ ቤተ መጽሐፍት ይሞታል፣ እንደ ሰው ሳጥን ይገባል። ባህርን ማን ይቆልፋል? ውቅያኖስ ማን ይገድባል? ለአንተም ለአንተም አንድ ሰው አንድ ሞት መሆኑን ማን ሰው ያስባል? ይኖራል ብለው ነግረውን ለካስ ታሪክም ይጠፋል፣ የሰውም የሀገርም የሚስጥር እንደ ጉም እያዩት ያልፋል። በአጀብ በሆታ በልልታ ወደ ሀገራችን ሳንገባ በስደት በሞት አለቀን እየተራጨን በልባ ከስቴ ላንዳፍታ ላንዳፍታ ዳግም ብትመጣ ለአንዲቷ ሰዓት ብናይህ ሳንፈራ በመሰከር ባህር ነህ መዝገብ ነህ ባል ነህ። አንፈራ በመሰከርን በገጣሚና ተዋናይ ዓለም ፀሐይ ወዳጆ ዓለም ሐዘኗን በእንዲህ ያሉ ስንኞች ነበር የገለጠችው።

አዎን፣ አንዳንዱስ ምንኛ ዳግመኛ በተፈጠረ ያሰኛል። መሆኑን ሙልጌታ ሉሌ ማን ነው፣ የሚያውቁትን የተመለከቱትን የሚመሰክሩ እንግዶች አሉን። ግን አሉላ እኛም ቀላል የማይባል እውቀት አለንና ስለ ጋሽ ሙሉጌታ ስለ ሙሉጌታ ጥቂት ብለን ወደ እንግዶቹ ብንሄድ መልካም። አዲሱ ጥሩ ብልሃል። ያንተ ወደ ኋላ ብዙ ዓመታት የሚጓዝ ነው እውቅናችሁ፣ አለቃ ሆኖ በኢትዮጵያ ራዲዮ አብራችሁ ሰርታችኋል። እሱን ብታስታውሰን። የስራ ጓደኛዬ ማለትም ይከብዳል ማወርደው ማቀለው ይመስለኛል። አለቃዬ ነው። በሙያው ረገድ ደግሞ በደንብ ሙያውን ያስተማረኝ ኮትኩቶ ለዚህ ላለሁበት ሁኔታ ያበቃኝ ስለሆነ የሙያ አባቴ ነውና እና ጋሽሙሉጌታ እንደምታውቀው የሚቀርብህ እንዳለቃ ሆኖ የማይከብድህ ግን ደግሞ ስራውን ተጠንቅቆ የሚያሰራህ እያስተማረ ስታጠፋ እንኳን ጥፋትህ እንዲህ ነው ብሏል ለሚነግርህ የተሳሳትከውን ነገር ትክክሉን በመንገር ነው የሚያርምህ አንድ ነው ሁለተኛ የጋሽሙሉጌታ ችሎታ አንድ ነገር ቁጭ ብሎ መጽሐፍ ከጀመረ ሳያቆም ብዙ ገጾች ይጽፋል። በጣም የሚገርመኝ ይሄ ነው። እንግዳችን አብረን ስናዋይ እንደተናገሩት የመጽሐፍ ቀበኛ ነውና አንባቢ ማለቱ አይበቃም። ከዛ በተረፍ ግን ደግነቱ የሁሉ ሰው ጓደኛ መሆኑ ያስገርመኛል። ከአንተ ጋር ጓደኛ ይሆናል፣ ከአንተ ከሚያንስ ሰው ጋር ጓደኛ፣ ከትልቆቹ ጋር ትልቅ ነው። እንዲህ አይነት የተሟላ ተክለ ሰውነት ያለው ሰው በእውነት ሙሉጌታ ሉሌ ነው። አንበበህ የማትጨርሰው መጽሐፍ በጣም የሚገልጸው ይመስለኛል፣ አዲሱ አንተ ያልከውም የሁሉ ሰው ጓደኛ የሚል ለአንተም ለእኔም ጓደኛ መሆን መቻሉ ከአንተም ከቀደሙት ጋራ ከእኔም በኋላ ከመጡት ጋራ ጓደኛ መሆን መቻሉ፣ በብዙዎች እንደተገለጸው አንባቢነቱን ሁለት ደቂቃ አብረህ ተቀምጠ ትረዳለህ። በጣም የሚያስገርመኝ ወይ በቦታው አለ ወይ በቦታው የነበረ ሰው የሚቀርበውን ያህል ግንዛቤ ኖሮት ይሰጥሃል። በዓለም ፀሐይ ግጥም እንደተገለጸው ምናልህ ይህ መነገር መነጋገር ድሉ የነበረው በሕይወት ባለበት ቢሆን ሁሌ የሚባለው ነው። ካለፉ በኋላ ያን ያህል ትልቅነት ይነገራል። ና እስኪ ሕይወትና ስራዎቹን በእንግዶቻችን ትውስታዎችን ዘክር። የቀድሞ የኢትዮጵያ ማስታወቂያ ሚኒስትር ሻለቃ ግርማ ይልማ ከሲያትል ከአዲስ አበባ የቅርብ ወዳጅና የቀድሞ የሥራ ባልደረባ አቶ አጥናፍ ሰገድ ይልማ፣ አሁንም ከአዲስ አበባ የቅርብ ወዳጅና የቀድሞ የሥራ ባልደረባ አቶ ከበደ አኒሳ፣ የቀድሞ የሥራ ባልደረባና ጓደኛ አቶ ጎሹ ሞገስ ከአዲስ አበባ ናቸው። በክፍል አንድ ውስጥ የሚቀርቡ እንግዶቻቸው። በቅድሚያ አራቱንም እናመሰግናለን። በእውነቱ ከእርስዎ ብንጀምርስ አቶ አጥናፍ ሙልጌታሉ ላይ እንዴት ይታወሳል? መልካም። ሙሉጌታ ሉሌ የተወለደው ግንደበረት ነው። እንዲሁ በዋዛም በፈዛዛም ስንነጋገር አንድ አምስት አመት እንደምበልጠው እሱም ይነግረኛል፣ እኔ የምቀበል ነበር እና አስራ ዘጠኝ መቶ ሰላሳ ሶስት ይመስለኛል የተወለደው። የመጀመሪያ ደረጃ ትምህርቱ አምቦ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርቱን የተከታተለው ደብረ ብርሃን ነው። ጠንካራና ጎበዝ ተማሪ እንደነበረ አብረው ሲማሩ የነበሩ ጓደኞቹ ይነግሩን ነበር። በኋላ የእሱ ጓደኞች የኔም ጓደኞች ነበሩና ይህን ይነግሩኝ ነበረ። ሌላ ጥያቄ አለ ይኖረናል። ሻለቃ ግርማ ወደ እርሶ ልምጣ። አቶ ሙሉጌታ ሲነሳ ምን ይታወሶታል? አቶ ሙሉጌታ ረጅም ጊዜ ጋዜጠኝነት ብቻ ሳይሆን በጥሩ ብዕረኝነቱ በኢትዮጵያ ጉዳይ ላይ በጻፋቸው ትልልቅ ጽሑፎች የምታወቁን ያህል አቶ ሙሉጌታ ማን ነው ሲባል ምንድን ነው እንደው ፈጥኖ ለእርሶ ወደ አእምሮ የሚመጣው? ምንድን ነው የሚከሰትለው? አቶ ሙሉጌታ በተለይ በህትመት መገናኛ ብዙሀን ቁንጮ ነው እና በተለይ የቃላት አመራረጡ፣ የሀሳብ አሰካኩ፣ በእውነት የኢትዮጵያን ታሪክ በማወቁ የሰውን ሕሊና በመገንዘቡ ለእኔ የህትመት መገናኛ ብዙሀን ቁንጮ ነው። ሙሉጌታ ሉሌ በእውነት ሁል ጊዜ በተለይ በኃላፊነት ከሌሎች ተመርጦ ስራ በሚሰራበት ጊዜ ሙሉጌታ ሉሌ ሁል ጊዜም ስራውን ሰርቶ እንደሚያመጣ በመተማመን ነበር ኃላፊነት የምንሰጠው ብዙዎቻችን። ጥራቱም ፍጥነቱም የሚደንቅ ነገር ነበር። በእውነት የተባለውን ነገር ሁሉ ሰምቶ አሳምሮ በማቅረብ ደግሞ ሁለገብ ነው። አሁን ቅድም እንዳልኩት የህትመት መገናኛ ብዙሀን ብቻ ሳይሆን በኤሌክትሮኒክስም ሬዲዮም ተመድበው በሰራበት ጊዜ ሁሉ አንዱ ትዝ የሚለኝ ነገሮችን ቶሎ ተረድቶ በፍጥነት በጥራት ስራ ማቅረቡ ነው። ሌላው ደግሞ በእውነት ብዙዎቻችን ብዙ ነገር እንረሳለን። የሙሉ ጌታ አእምሮ ግን ኢንሳይክሎፒዲክ ነበር። የማስታወስ ችሎታው እጅግ በጣም የሚደነቅ ነበር እና አሁንም በስተርጅና በእውነት ምክር በምንጠይቅበት ጊዜ ስለ ሀገር መላቀስ በምንፈልግበት ጊዜ ስልክ የምንደውለው ለሙሉ ጌታ ነው። ከሱ ሁልጊዜ እውነትን ማግኘት እንደምንችል ስለምንረዳ፣ ብዙዎቹ ወዳጆቹ በዚህ እንደምናስታውሰው እርግጠኛ ነኝ። አመሰግናለሁ። ሻለቃ ግርማይ ልማ ወደ አዲስ አበባ ልመለስ። አቶ ጎሽ ሞገስ በተለያዩ ደረጃዎች አብረው መስራቱን ገልጠውልናል። እስኪ እርስዎም እንደሚያስታውሱት ይንገሩን። አቶ ሙሉጌታ ለእርስዎ ማነው? የትኞቹ ስራዎች ውስጥ ያስታውሱታል? ሙሉጌታ ሲነሳ ቀድሞ የሚመጣብኝ ብዕሩ ነው። የሙሉጌታ ብዕር፣ የእውቀቱ ስፋት፣ ያነበበው መጽሐፍት ብዛት፣ የሚሰጠው ትንታኔ ጥልቀት፣ ይሄ ሁሉ አንድ ላይ ይመጣል። እንከዚህ ውጭ የእሱ ሰፊ ግንኙነት ከመጽሐፍት ጋር ከተጨባጭ ሁኔታ ጋር ብቻ ሳይሆን ከሕዝብ ጋር ከሰው ጋር ያለውም ግንኙነት ወሰን የሌለው ነው። እንደዚሁ ማሱ ጋር መስራት ከሙሉጌታ ጋር መስራት መማር ነው፣ ሁሌ ጊዜ መማር ነው፣ ሌትም ቀንም መማር ነው። ትዕግስት ያለው ሰፊ ችሎታ ያለው ትልቅ ጋዜጠኛ፣ ትልቅ የፖለቲካ ሰው፣ ትልቅ የታሪክ ሰው ነበረ ሙሉጌታ። ይሄ ሁሉ ትዝ ይለኛል። ሙሉጌታ በምልበት ጊዜ ሁሉ መቶ ከስ ይደቀናል። አመሰግናለሁ። አቶ ጎሹ ሞገዝ። አቶ ከበደ ይሰሙናል? አዎ ይሰማለሁ። ሰማ ነ እርሶስ እንዴት ያስታውሱታል አቶ ሙሉጌታ ሉላይ? ሙሉጌታ ለእኔ ትልቅ እጅግ የማከብረው ብርቅዬ የኢትዮጵያ ልጅ ነው። ሀቀኛ የኢትዮጵያ ልጅ ነው። ለኢትዮጵያ የሚሰዋ ለኢትዮጵያ የሚሞት ለኢትዮጵያ ህይወቱን የሰጠ እድሜውን ለኢትዮጵያ የኖረ ሰው ነው። አንባቢ ነው። ተመራማሪ ነው። ፀሐፊ ነው። ደራሲ ነው ሙሉጌታ በጣም ለሀገሩ ለአገሩ እጅግ የሚቆረቆር ህዝቡን የሚወድ ወገኖቹን የሚያከብር የሚያስከብር ትልቅ ኢትዮጵያዊ ነበረ። ሙሉጌታ ስለ ሙሉጌታ ተናግሬ አልጨረስም፤ ምክንያቱም አብረን ባሳለፍናቸው ዘመናት አብረን መጻሕፍት በመዋዋስ በማንበብ አሳብ ለአሳብ በመለዋወጥ እጅግ የጠለቀ ወዳጅነትና የሀገር ተቆርቋሪነት ስሜት ነበረን። ስለዚህ ሙሉጌታ በሁሉ ረድፍ ለኢትዮጵያ የቆመ ለኢትዮጵያ እድገት የቆመ ለኢትዮጵያ ልማት፣ ለኢትዮጵያ ስልጣኔ፣ ለኢትዮጵያ በጎ ነገር እድሜውን የሰጠ ሰው ነበረ። አቶ አጥናፍ ሰገድ በመጀመሪያ የልጅነት ህይወቱን ጨምረው ገልጸዋል። ሻለቃ ግርማ ይልማ፣ አቶ ጎሹ ሞገስ ና አቶ ከበደ አኒሳን በመጨረሻ እየነገሩና ያሉት አቶ ሙሉ ጌታ ሲባል ታላቅ ብዕረኛ መሆኑን ሁሉም ይስማሙበታል። በመንግስት የተለያዩ ኃላፊነቶች ከመስራት እስከ ግል ጋዜጦች ድረስ በመጨረሻ የሰራበት በኢትዮጵያ የመገናኛ ብዙኃን የህትመቱ ረገድ ትልቅ ቦታ የሚሰጠው ጦቢያ የተባለው መጽሔት ይታወሳል። ከአንድ በላይ በሆኑ የብዕር ስሞች ይጽፍ እንደነበርም ይታወቃል። እድል ነበረን አዲሱ በአንድ ወቅት የብዕር ስሞችን ይፋ ለማድረግ በሞከርንበት በጣም የሚታወቀው ጸጋዬ ገብረ መድኅንን ይፋ አድርጎልናል። ምናልባት በስራዎች ውስጥ የሚታዩ ነገሮችን አጉልተ ተከተለን ብናመጣ አሁን እንግዲህ ተራና ቅደም ተከተል አያስፈልገውም። ሻለቃ ሊጀምሩ ይችላሉ። ስለ ጋዜጠኛና ደራሲ ሙሉጌታ ሉሌ ምን የምትጨምሩት ነገር አለ? ጥሩ፣ እኔ በእውነት ብዙ ነገር ነው አሁን የማስታውሰው ቅደም ተከተሉን መወሰን ነው ያቃተኝ በተለይ ሙሉጌታ ለሀገሩም ለሕዝቡም ለጓደኞቹም ታማኝ ነበር። በእውነት እጅግ በጣም ታማኝ ነበር እና በተለይ የሕዝባዊ አብዮት ተከሰተበት ጊዜና የቅርብ የመገናኛ ብዙሃን ሕዝብ ህዝብን ብዙ ጊዜ ስንመራ የመራ የቆየ ነው። በሬዲዮ ነው። በሬዲዮ ስንመራ ደግሞ ምርጥ የሆኑ የስነ ጽሁፍ ስራዎች እየቀረቡ ነው። ዋናው ሰው አሁን በህይወት የሌለ መቶ አለቃ ገበያው ተመስገን ነበር። በሆነ አብሮኝ ብዙ ጊዜ የቆየ ፖሊስም ውስጥ ማስታወቂያ ኮሚቴ አብረን የሰራል፣ ስማቸው የማይገለጽ ግን ማስታወቂያ ኮሚቴ አካባቢ የነበሩ የማይታወቁ ብዕሮች እዚያ ይመጡ ነበር ከዚያ ህዝብ ከሚያደንቃቸው መግለጫዎች መካከል አን አብዛኛዎቹ የሙሉ ጌታ ሉላ እንደነበሩ አስታውሳለሁ በማመን ቅድም እንዳልኩት ይህን ስራ ሰርተህና ካልቀው በህዝብ ጉዳይ ላይ ሰርቶ ያመጣልሃል በጥራት ስለዚህ ህዝብ ያደነቃቸው የመጀመሪያዎቹ የአብዮት አመታት የሬዲዮ መግለጫዎች ካሉ የሙሉ ጌታም ስም እዛ ውስጥ አለ ያልተነሳ ስለሆነ እኔ በውስጥ በቅርብ ስለማቅ ይሄን ለመመስከር ብዬ ነው። ሌላው እኔ በመታደል በማስታወቂያም በባህልና ስፖርት ጉዳይ ውስጥ ሰርቻለሁ። እንደምታውቁት የሥነ ጽሁፍ ሰዎች፣ የሰዓሊዎች፣ ሙዚቀኞች ስስ የሆነ መንፈስ ነው ያላቸው። ቶሎ ይቆጣሉ፣ ቶሎ ይጎሻሉ፣ ቶሎ በኋላ ለራሳቸውም ለቤተሰባቸውም አደጋ የሚያስከትሉ ውሳኔ ይወስናሉ። አንድ ምሳሌ ንጥቀስ በአንድ ወቅት ታዋቂው ደራሲና ታዋቂው ጋዜጠኛ ጳውሎስ ኞኞ ይከፋዋል። ለምን እንደከፋው አላወቅንም። ከዚሁ ከእሑድ ፕሮግራም ጋር በተያያዘ ነው። ተውኝ፣ ስራዬን አልሰራም አለ። አማላጭ ቢላክ፣ ምን ቢባል፣ ምን ቢባል እምቢ አለን። በኋላ እንዲያውም መጨረሻ ላይ ማመልከቻለን ያቀረበ አሰናብቶኝ የሚል ሞክረን ሞክረን ስላቃተን እንግዲህ ምን ማድረግ ይቻላል ብዬ በና ባመጣው ደብዳቤ ላይ በአመልካቹ ፈቃድ መሰረት ይፈጸም፣ ከስራ ልሰናበት ነው ጥያቄ፣ ብዬ ምልክት አድርጌ ወደ መዝገብ ቤት ተመለሰ። ይህን ረስቸዋለሁ። ተወስኖ ብዙ ጊዜ ቆይቷል። አንድ ቀን ሙሉጌታ ሉሌ እና ሌላው ታዋቂና ታላቅ ሰው ገዳሙ አብረሃ ቢሮ ይመጣሉ። ተነስቼ ተቀበልኳቸው። ቁጭ በሉ ስል ቁጭ አይሉም። ኧረ በእግዚአብሔር ቁጭ በሉ አይ፣ አንድ ነገር ቃልት ካልገባልን አንቀመጥም። ምንድን ነው እንደምታውቋቸው አቶ ገዳሙ አብረሃ ግልጽና እና የሚሰማቸውን የሚናገሩ ሰዎች ናቸው፣ ሰው ናቸው። በተለይ በሚያምኗቸውና በጓደኞቻቸው መካከል ለጳውሎስ አንዳንድ ነገር አነሱና እንደዚህ እንደዚህ ነው። አሁን ግን ቤተሰቡም ሳያውቅ በሱ ብቻ ፍላጎት ስለሆነ የስንብት ደብዳቤ ያንን ውሳኔ እንድታነሳለን ልብ ብሎና ለጓደኛው የት ድረስ ሙሉ ጌታ ሉ እንደሚሄድ ይቅርታ ለመጠየቅ እዚህ እኔ አይን ምስክር ነኝ። ያመስንበትም ቀረ በጳውሎስ ኛኛም ስራውን የቀጠለ እና ያ ነው ሙሉ ጌታ ለጓደኞቹ እናመሰግናለን። ሻለቃ ግርማ ይልማ ስብህናውን አጉልቶ የሚያሳይ አንድ ገጠመኝ ያክለዋል። አቶ አጥናፍ ሰገድ መጀመሪያ ጓድ ሻለቃ ግርማ ጓድ ማለት አግባብ ይመስለኛል። እኔ አለቃዬም ወዳጄም ስለነበረ በዚህ በጠራው ደስ ይለኛል። ጓድ ሻለቃ ጥሩ ነው ጥሩ እንዳለው ይሄንን አሁን ጓድ ሻለቃ ግርማ ያነሳውን ገጠመኝ ጳውሎስ ኞኞም በአድናቆት የሙሉ ጌታንም የአቶ ገዳሙ አብርሃምን አማላጅነት ነግረውኛል ሙሉ ጌታም ነግሮኛል፣ እና ትክክል መሆኑን በተጨማሪ እንዳረጋግጥ ፍቀዱልኝ። ሌላው ይህንን ሙያዊ ጸጋ ሙያዊ ክህሎት የተጎናጸፈባቸውን ሁለት ነጥቦች ጠበቃ አድርጌ ልናገር ሙሉ ቅድም ጎርሹ እንዳለው መጽሐፍ ማንበብ ሳይሆን መጽሐፍ የሚበላ ቀበኛ ነበር፣ የመጽሐፍ ቀበኛ ነበር የምንለው ማንበብ ሙሉ ሰው ያደርጋል የሚባለው በእሱና በጳውሎስ ኞኞ ላይ ምስክርነት መጥቀስ ይቻላል። የሙሉ ጌታ ሙያዊ ብርታትና ጥንካሬ የሰረጸው ወይም የተገኘው አንዱ ሌላው ሙሉ ጌታ ግንኙነቱ ወደ ላይ ወደ ታች እንዲሁም ወደ ጎን ግራና ቀኝ ማህበራዊ ግንኙነቱ ከብዙዎቻችን ይልቅ የጠበቀ ነበረ። መረጃ የማግኘት መረጃ የማነፍነፍ በአገር ጉዳይ ከዛም አለፍ ሲል በዓለም አቀፍ በሆኑ ወቅታዊ ጉዳዮች ላይ ጥሩ ግንዛቤ ነበር። ከማንበብ፣ ከመጠየቅ፣ ከመረዳት፣ ሬዲዮ ከመስማት ከየምንጩ ያካበተው እውቀት ሙሉ ጌታን ገንብቶታል። ጋዜጠኝነቱንም ይበልጥ ስሙር አድርጎለታል ብዬ ይህንን ምስክርነት ለመስጠት ነው። እንግዲህ እድሉን ለሌላ ልስ አቶ አጥናፍ ሰገድ እግዚአብሔር ይስጥልን። ጥያቄው ተመሳሳይ ነው። ሙሉጌታ ላይ ተነስቶ ሊነገር የማይችል ነገር የለም። በዝቶ እንቀን ሰው እንደሆነ ምናልባት ወደ አቶ ከበደ ሄጄ አንዳንድ የሚያስታውሱትን ለመጨመር ይችላሉ። በአንድ ቃል ስለ ሙሉጌታ መናገር የምፈልገው ምርጥ የኢትዮጵያ ልጅ መሆኑን ነው። ለኢትዮጵያ ተቆርቋሪ፣ ለኢትዮጵያ አሳቢ፣ ኢትዮጵያውያንን የሚወድ ከሁሉም በላይ ሕይወቱን ለዚህ መልካም ተግባር የሰጠ ሰው ስለነበረ ሙሉጌታን እጅግ አድርጌ ያደንቀዋለሁ። ወደ አቶ ጎሹ ጋኔ ቅርበት አላችሁ፣ በጦቢያ ጋዜጣ አብራችሁ ሰርታችኋል፣ በማስታወቂያ ሚኒስቴር ፕሬስ መምሪያም እድሉን ለርሶንስ። ጦቢያ ውስጥ ሙሉጌታ ሉሌ ምሰሶ ነበረ። በእሱ ብዕር፣ በእሱ ችሎታ፣ እሱ ባለው ሰፊ ግንኙነት ተቋቁሞ እየተካሄደ የነበረ ድርጅት ነው። የብዕር ስሞቹ አሉት፣ ስንሻው ተገኝ እሱ ነው ጸጋ የገብረ መድህን አርያሱ ነው ይፈልገው። በሌላም ስም ይጽፋል። ግን እሱ በሌላ ስም በሌላ ምንትን ይሄድ የእሱ የእሱ እሱነት ከብሩ ይታወቃል። የተለየ ነው። የሙሉ ጌታ ብር ከሁሉም ምንትን የተለየ ነው። ሙሉ ጌታ ብዙ መጽሐፍ አንባቢ እንደሆነ አቶ አጥናፍ እየተናገረ ነበረ። በእርግጥ ነው፣ ውደር የሌለው መጽሐፍ አንባቢ ነው። እኔ ከዚያ ደግሞ በጣም ለየት ብሎ የሚታየኝ ልዩ የማስታወስ ችሎታው ነው። ቢሮ ውስጥ ቁጭ ብሎ የጻፈውን ጽሁፍ ገብተን ከጎኑ ቁጭ ብለን ከፊቱ ቁጭ ብለን ማንበብ እንችላለን። እናነባለን ወይ ደግሞ አመጥቶ በንካሄ እና እናስ ያምጣ ይልና ይሰጠናል። ያንን መጽሐፍ ጽሑፉን ስናነብ ያደና ተካ ስናነብ ሶስት አራት መጽሐፍት ተጠቅሰው እናገኛለን። እዚያ ውስጥ ጠረጴዛ ላይ ግን አንድ መጽሐፍ የለም ያ የተጠቀሰው መጽሐፍ ሁሉ ሙሉ ጌታ ጭንቅላት ውስጥ ነው ያለው። ይሄ ሁሉ ጊዜም ሲገርመኝ የሚኖር እንትን ነገር ነው። በዚህ እስካሁን ድረስ ከማውቃቸው ጸሐፊዎች፣ እስካሁን ድረስ ከማውቃቸው አንባቢዎች ሁሉ የተለየ ነው። ስራ እየመራ ባለበት ሁኔታ ውስጥ የአለቃና የምንዝር የአዛዥና የታዛዥ ስሜት ፈጽሞ የለም። ስራው የሚካሄደው በመነጋገር በመመካከር፣ በመረዳዳት ነው። ከዚህ የተነሳ ሠራተኛው በሙሉ እዚያ ውስጥ ለእሱ ለሱ ያለው አክብሮት ለሱ ያለው አድናቆት ለሱ ያለው ፍቅር የተለየ ነው። በዚህ ምክንያት እሱ ባለበት ስራው በሰላምና በጸጥታ ይካሄዳል። ይሄ ነው ኢትዮጵያ ውስጥ አድማጮች ክፍል ሁለት ውስጥ ደግሞ ሌሎች እንግዶች ይኖሩናል ስለ አቶ ሙሉጌታ የሚመሰክሩ አሁን ደግሞ ከፓሪስ ከብራስልስና ከአዲስ አበባ የዓመቱ መጀመሪያ የራዲዮ መጽሔት የግጥም ጉባኤ። ለዛ ያላቸው ግጥሞችና ወጎች ለምሽቱ በመጠን ዝግጅት እናቀር የፓሪሱ አስራደው፣ የብራስልሱ ያሬድ በላይነህና የአዲስ አበባው ታርቀኝ ዘይን አሎላ፣ አንተ ነህ ያዋያቸው ቀጥል። አመሰግናለሁ አዲሱ አድማጮች ግጥሞቻችሁን ደርዝ ባለው መልኩ ሙሉን መረዳት የሚችሉበትን ሁኔታ መፍጠር እንኳን ባንችል የተለያዩ ግጥሞቻችሁን ጭብጦች ፈንጠቅ ለማድረግ ታረቀኝ፣ የቴዎድሮስ ጥይት በሚል የጻፍከው ግጥም አለ፣ ቀደም ብዬ የጠቆስኩት ቤት ስራልኝ አለች አለ፣ ይህን ፍሩ የሚለው በአጭሩ በጥቂት ስንኞች የተቋጠረውን ለማሳየት ያህል ላንሳና አንተም ስለ ግጥምና ስለ ምርጫችሁ በመጠኑ ታወጋን። አለ ይህን ፍሩ በሚርስ በጻፍካቸው ስንኞች ውስጥ ካላጣልኝ በዓላት ካላጣልኝ ጊዜ በአርባ ጾም ታመሜ ሞቴ መጣ መሰል ሕይወትን ሊያጾምኝ ገና በለጋ ዕድሜ ይልቁን ይልቁን መሞቴ ካልቀረ የቅዳም ስሁርለታ እንዳይሆን አደራ እሱ ብድግ ሲል እኔ ሽልብ ካልኩ እንዳንተላለፍ ከፈጣሪ ጋር። ዳጎስ ያለውን የመንፈሳዊ በረከት እምነትንም ተንተርሶ በሚነሳው ላይ ሕይወትን የምትመለከትበት መንገድ ያነሳህ ይመስላል። እስኪ ስለ ግጥም ጭብጦች፣ ምርጫዎች መጠኑን ጋርን ታረቀኝ። እንግዲህ ግጥም ያው እንዲሁ ስለተፈለገ ብቻ የሚጻፍ አይመስለኝም እና የተሰጦ ጉዳይ ይመስለኛል። ያው ተሰጦ የሚገኝበት እድሜ የቱ ጋር እንደሆነ አንዳንድ ጊዜ አንዳንዱ ቶሎ ያገኘዋል፣ አንዳንዱ ቶሎ አያገኘውም እና እንዳለው አስራደ ባልፈለግከው ሰዓት ሁሉ ይመጣባል። ሌሊትም እንደ ልክ እሱ እንዳለው ይቀሰቅሳል። ስለፈለግከው ብቻ የማጥቶ ስላልፈለግከው የማጥቶ የሚያስገድድ ነገር ነው ያ ምንድን ነው? ያው ተሰጥኦ የሚባለው ነገር ይመስለኛልና፣ እንግዲህ ግጥም ማለት ትልቅ ነገር ነው። የፍቅር ግጥሞች አሉ፣ በርካታ አይነቶች ግጥሞች አሉ። ምናልባት አሁን እኔ የምገጥማቸው ግጥሞች ያው የሚታዩኝ እንግዲህ ለፊት ያው ራሱ የሚያሳስበኝን ነገር የሚጎነትለኝን ነገር ነው የምጽፈው። አብዛኞቹ ከፍቅር ጋር በተያያዘ ከነዚህ ሀገራዊ ጉዳይ ጋር በተያያዘ ነው የምጽፈው እና ግጥም ትልቅ ነገር ነው። አዝናኝም ነው፣ አስደሳችም ነው። በአጭር ቃላት በአጭር ምጥን ባለ ነገር ብዙ የሚያነጋግርም ስለሆነ ብዙ ሕብረተሰብም ይወደዋል። እንግዲህ እኔ ያው ጀማሪ የመጀመሪያ አንድ መጽሐፍ ነው ያሳተምኩኝ እስካሁን ምናልባትም ግን በእድሜ በሙሉ የጻፍኳቸው ነገሮች አሉ። ተሰጦ ነው ብዬ ለማመን ግን ብዙ ጊዜ ፈጅቶብኛል፣ ብዙ አመታት ፈጅቶብኛል። በቅርብ ጊዜ ነው ተሰጦ መሆኑን ያወቅኩት። ያው በብዙዎች ጠቢባን እገዛም አለበት፣ ድጋፍም አለበት። እነዛ እነዛ ተሳክተው ነው እንግዲህ ለማሳተም የደረሱት እና ጥበብ በጣም ብዙ የሚያነጋግር ነው። አስራደው ያንተን እና አስከተለ በልብሽ ቅበሬ የምትልናት እየተሰራጨሁ በሰራ አካላትሽ መውደዴን ማፍቀሬን ጧት ማታ እንድነግርሽ ድንጋይ ተንተርሼ አፈር ታይጫነኝ ከይታ ሽርቄ ከአይምሮች ሳትፍቅኝ በሌላ ተክተሽ ድንገት እንዳትረሽኝ ሌላ ቦታ ልሻም ብልብሽ ቅበሪኝ ልከፋ ሲከፋሽ ቆሜ ልደርስ ያምሽ ልጠማጥማትሽን ልራብ መራብሽን አብረሽ ልሰቃይ ላንቺ ስል ሊመመኝ ሞቼ ባንቺ ልኑሩ በልብሽ ቅበሪ ከራስ እስከ ጥፍርሽ ቀላቅሎ በደንሽ ተሰራ ከላተሽ እንዲረጨኝ ልብሽ ሌላ ቦታ ልሻም በልብሽ ቅበሪኝ። በቁም ብቻ ሳይሆን ሞቼ እንኳን ማስክሪኝ። ፈገግታዬ ሳቅሽ፣ ሰላምሽ ሰላሜ፣ ህልምሽ ይሁን ህልሜ፣ እረፍትሽ እረፍቴ፣ እርካታሽ እርካቴ፣ አብረን እንሰንጥዝ፣ አብረን እንጨፍር መኖሩን እናስር ከሞት ወዲያ ፍቅር አንድ ቀን ሲተካ መኖር ባለመኖር የዛሬው ቋሚ አካል በድንገት ሲሰበር እየተሰራጨሁ በሰራ ከላትሽ መውደድን ማስቀሬን ጧት ማታ እንድነግርሽ ልተንፍስ ህይወትን ባንቺ ደስ ይበለኝ ሞቼ ባንቺ ልኑሩ በልብሽ ቅበሪ ቅበሪን በልብሽ ሌላ ቦታ ልሻም እሱ ስለሆነ የኔም ያንቺ ማተም። መታሰቢነቷ ላፈቀሩ ልቦች ያሬድ ብላይነ ሙግት ከራስ ጋራ የሚለውን አስከትለን እንመልከት። ሙግት ከራስ ጋራ ሯጭና ፈርጣጭ በድህነቷና በረሀባንጀቷ እያለ የሚደረደረው ግጥም ነው። ሙግት ከራስ ጋራ ሯጭና ፈርጣጭ ነው ዋናው ርዕሱ ከራስ ጋር የሚደረግ ሙግት ስለሆነ ነው። ሙግት ከራስ ጋር ሁለተኛ ርዕስ ያደረግከ በድህነቷና በረሀባንጀቷ በመጽዋት እርጥ ትርትማን የሙላ ማጀቷ የለማኝ ሀገር ሕዝብ ተዘርግቶ እጆቿ የጥቂቶች ሲሳይ በአደለ ልጆቿ በዓለም አደባባይ ከብዙዎች ገና ሀገሪ ታውቃለች። የሯጭ መድሮና ደግ ነው መታወቅ ብዙዎችን ቀድሞ አንገት በሜዳሊያ በወርቅ ተሸልሞ ለሀገር ክብር ማምጣት ባንዲራ ተሳልሙ የሀገርን አደራ ታላቅ ስም መሸከም በኦሎምፒክ መንደር ተምዘግጎ መትመም። ደስ ይላል ደስ ይላል ሀገርን ያስጠራል። አንገት ለሽልማት ሲመዘዝ ያኮራል። ረሀብን ታግሱ በምንም ችሎ በአንድ ያዘምራል። ታዲያ እነዚያ እግሮች በጽናት የቆሙ ከብዙዎች ታግለው ወርቅን ተቀሙ ድምፅ አልባዋን አገር በዓለም ያሰሙ ጽልመት ገጽታዋን ትንሽ ያጠየሙ። አርአያ ሰብ ሆነው ከፊት መቅደማቸው ሁልጊዜ በትጋት ድል እየጠማቸው ባንዲራዋን ለብሰው ይሁን ማለታቸው፣ እንድንሆን ነው ወይ ሯጭና ፈርጣች የትራኩን ሳይሆን ባህርን አቋራጭ ያሳቀለው ሲታይበት የድሮው ቀላጭ በቴዎድሮስ ጽናት በመኒሊክ ወኔ ባረጎራው ዘራፍ ባባጃሉ ቅኔ ባዶ አድል ሰክሮ ያደገው ወገኔ ዛሬ ሀገር ጥሎ ያስገባው ምናኔ፣ ምን ይሆን ምን ይሆን እላለሁ ለራሴ እኔው፣ ከኔው ጋር ሙግት ገጥማ ነፍሴ፣ በምክንያት ማምን ምክንያት ርንበት ባህሬ፣ ራሴው ጥያቄ ራሴው መስካሪ ሁኛ ያገኘዋለሁ፣ ለራሱ የሚኖር ለራሱ የሚሞት ከሞቀበት ነዋሪ ራሱን አክባሪ። ይህ ነው እውነቱ የሯጭና ፈርጣጭ አብይ ልዩነቱ። ሯጭ ላቡን ጨምቆ ክብር ሲያመጣ ለሀገር፣ ሯጭ ላቡን ጨምቆ ክብር ሲያመጣ ለሀገር፣ እኔ አባ ፈርጥ ሀገር ጥዬ ስበር

ክብራንና ክብራት አሁን የንጉሴ አክሊሉ መስኮት ሊከፈት ነው። ሰላም ንጉሴ፣ እንደምንሰነበት እንደምናመሸ። አዲሱና ሉላ ዛሬ እንዳላችሁት ከሌሎች የፕሮግራም ጊዜዎች የተለየ ነው። ታላቁን የፕሬስ የሥነ ጽሑፍ የታሪክ የባህልና የቋንቋ ሰው ዲፕሎማት ባጣንበት ማግስት የሚቀርብ ፕሮግራም በመሆኑ አጋጣሚው ለሁላችንም ትንሽ ከበድ ያለ ነው። ጋሽ ሙሉጌታ ለእኛ በተለይ አዲሱ እንደምታውቀው እንደ ልጆቹ የሚያየን ደቀ መዛሙርቱ፣ ለእኛ የነበረው ፍቅር አድናቆት ልዩ ነበር። በእውነት ይሳሳልናል። እኛም ለሱ የተለየ አክብሮትና የምንሰጠውም ልዩ ማዕረግ ነበር። ጋሽ ሙሉጌታ በእውነቱ ታላቅ ሰው ነው። እንደ ሙሉጌታ ያለ ምሉ በኩለሄ የእውቀት ባለቤት ሞቱ ወይም ረፍቱ በእኔ እምነት ከሙያው መለየቱ ብቻ ነው። ስምህ ያው ነው፣ አልሞትክም የምንለው ክቡር ሰው ነውና ነው። እየተማረና እያስተማረ እየጻፈና እያጻፈ እያነበበና እያስነበበ በሰላም ያረፈ እንደተባለውም የብዕር አርበኛ፣ ወዲህም አንቱ የተባለ ጸሐፊ ነው ጋሽ ሙሉጌታ። እኔ ሳስብ አዲሱና ሉላ እንደ ሙሉጌታ ሉሌ ያለ የታሪክም ሆነ የሥነ ጽሑፍ ሰው ለማግኘት ከእንግዲህ ወደ ኋላም ሆነ ወደፊት ብዙ ርቀት መጓዝ ያለብን ይመስለኛል። ካለፈው ተሞክሯችን ሳየው ጋሽ ሙልጌታ ቅኔ ሊዘረፍለት የሚገባ ታላቅ ሰው ነው። የብዕር አርበኛ ጀግና፣ ፊታውራሪ በሀገሩ ጉዳይ ተርብ ተወርዋሪ የታሪክ ማህደር ጎበዝ ተናጋሪ የሥነ ጽሑፍ ሰው መጽሐፍት አፍቃሪ ስሙ ሕያው ሆኖ በቅርስነት ኗሪ ሙልጌታ ሉሌ ዘመን ተሻጋሪ፣ ሙልጌታ ሉሌ ዘመን አሻጋሪ። እንዴታደርሽ እንደ ምንከርምሻል ረጋ ሰከናልሾይ ነውጡ ብሶ ብሻል የነ ማንቤቀና የነማንፈረሰ የትቤት ፌሽታውደራ የቱስማክ ለበሰ የትን ሰማው ነበ የለ ታሪክሽ አጀብ የሚያሰኝ ጓዳ ክቡር ሰው መለኛ ባይፈጠር ኖሮ እንኩ ጋዜጠኛ ጋዜጠኛ አድማጮች አሁን በሙዚቃው መንደርደሪያ እንደገመታችሁት ወደ ሁለተኛው የጋዜጠኛው መታሰቢያ ዝግጅት ልንሻገር ነው። አሁንም አራት እንግዶች ይዘናል። አንዱ የበኩር ልጁ ዮሐንስ ሙሉጌታ ሉሌ ነው ከአዲስ አበባ ከእንግሊዝ አገር የሎንደን ከተማ ነዋሪው አቶ ተክለማርያም መንግስቱ የቅርብ ጓደኛና የስራ ባልደረባ፣ ከዚሁ ከዩናይትድ ስቴትስ የቀድሞ የስራ ባልደረባና ጓደኛ አቶ ነብዩ ሲራክ፣ እንዲሁም ከዚሁ ከዩናይትድ ስቴትስ የቅርብ ወዳጅና አድናቂ ፕሮፌሰር ጌታቸው ኃይሌ ናቸው። የበኩር ልጁ ዮሐንስ ሙሉጌታ ጌታ ከአዲስ አበባ። ገልጸህ የማትችል ሰው አባት ነው። እውነቱን ለመናገር ፍቅር ነው። ፍቅሩ ደግሞ እንዲበት የምትለከው አይነት አይደለም። በቃ ከግምትህ በላይ የሚሆን ከአፉ አውጥቶ የሚያጎርሱ አባት ነው። ምንም እንዲጎልብን ሳይፈልግ ነው ያሳደገ። ለእኛ ለእህቴም፣ ለወንድሜም ብቻ ሳይሆን ለመላው ቤተሰብ የሚጨነቅ አሁን፣ ራሱ ከራቀን በኋላ ሁሉ ሲደውልልኝ የመጀመሪያ ጥያቄው ከሌ እንዴት ነው፣ ከሌ እንዴት ነው፣ ሄዳ ጠይቀሃለ፣ ከሌ እንዴት ሆኗል፣ ሄዳ አይተዋለ። በቃ እንዲህ ነው ጭንቀቱ ለሁላችንም ያለው ጭንቀት እንዲህ ነው። ከባድ ነው፣ እጅግ በጣም ከባድ ነው። ለሱ ይሄ መሆን አልነበረበትም። እኛ እንደምናገላብጠው እንዳብሰው ነበር የምንመርጠው። ሞት አይቀርም። አዲሱ ግን በእርግጥ መልካምነቱ ይሆናል ይህን ያደረገው ከማንም እጅ ላይ እንዳይወድቅ ይሆናል። እንደዚህ በድንገት የሆነው ግን ለእኛ በጣም ከባድ ነው። እውነቱን ለመናገር በተለይ አይኑን እየናፈቅ ነው ከዛሬ ነገር እንገናኛለን እየተባባልን ድምፁንም ስናጣው ደግሞ ምን እንደሚሆን አስበው ድምፁንም ስናጣው እና ለእኛ በጣም አስደንጋጭ ነው። መኖሩን እያመን ከስታጥ ከባድ ነገር አንተ በተዳር እንዳለህ አውቃለሁ። እንደውም በሰርግ ዕለት ጋሽ ሙሉጌታን ተወክዬ ሰርግ ላይ የተገኘ ሆነኝና አውቃለሁ። ልጆች አሉ ሶስት ናችሁ ልጆቹና ስንት የልጅ ልጆች አይተዋል ጋሽ አንደኛው ልጅ የለውም። ለኔ አራት ልጆች አሉ። ቅዱስ ዮሐንስ ሙሉጌታ፣ መጥምቁ ዮሐንስ ሙሉጌታ፣ መልእክተ ዮሐንስ ሙሉጌታ፣ ራዕይ ዮሐንስ ሙሉጌታ ናቸው። እህቴ ሁለት ልጆች አሏት። ኤዶም ኤዶም ሁለት ልጆች አሏት። አንዱ እንዳንድ ሴት አላሴት አስማኤል ነው ትልቁ ልጁ፣ ትንሿ ደግሞ ገና ናት። እሱ ደግሞ ለልጅ ልጆቹ ያለው ፍቅር ደግሞ በጣም ከባድ ነው። በጣም በጣም አንዳቸውንም ለማየት እድል አላገኝም፣ አይደለም አልታደለም፣ ፎቶቸውን በኪሱ ይዞ ነው የሚኖረው። ኤዶም በጣም እንዳዘነች ሁላችሁም አዝናችኋል። እሷ ደግሞ በጣም ነው የተሳቀቀችው፣ በጣም ነው ያዘነችው። በጣም ስትጮህ ነው የምትውለው ከጠዋት እስከ ማታ። የኤዶም ባለቤት ዶክተር እስማኤል አይቶት ስለመጣባቴን ስለ እሱ ስበና በአሁን ባለበት ሁኔታ እያወራት ስለሆነ ይሄ ሲፈጸም የበለጠ የተሳቀቀች ይመስለኛል። እጅግ በጣም አዝናጭ እጅግ በጣም ጠዋት እስከ ማታ እየጨዋወች ነው የምትውለው። ሦስታችሁንም እግዚአብሔር ያጥናችሁ። ዮሐንስ አንተን፣ ኤዶምን፣ እንዲሁም ደግሞ ሎሌን እግዚአብሔር ያጥናችሁ። እኔ አባቴን ሲኖር ካወቅኩት በላይ ሲሞት ነው ያወቅኩት። ይህ ሁሉ ሰው ከኛ ጋር መሆኑ ከአውሮፓ ከአሜሪካ ከየትኛውን ቦታ የሚደወልልን ስልክ ልነግርህ አልችልም። እኔ አውቀዋለሁ ከምሎ በላይ ያወቅኩት ከሞተ በኋላ ሆነ። እግዚአብሔር ይመስገን፣ ድንቅ ነገር ነው። እግዚአብሔር በሚወስ ብድራቸው ድቅላላቸው የሎንደን ከተማ ነዋሪው አቶ ተክለማርያም መንግስቱ የቅርብ ጓደኛና የስራ ባልደረባ። እንግዲህ ሙሉጌታ ያው ልዩ ስጦታ አለው። የሥነ ጽሁፍ ችሎታው በጣም ሰፊ ነው፣ ባህር ነው። ከእግዚአብሔርም የተቸረ ጸጋ ይመስለኛል። እሱ ደግሞ ይህንን ጸጋውን በማንበብ በመስራት ስራ ወዳድ ነው። አንዱም የገደለው እሱ ነው፣ ስራ ነው። ለራሱ የሚያስብ ሰው አይደለም። ታላቅ ሰው ነው። እንግዲህ አማርኛን መቶ አመት ወደፊት ካስኬዱት ታላላቅ ሰዎች አንዱ ነው። እንደነ ሀዲስ አለማየሁ እንደነ ታላቁ ብርሃኑ ዘሪሁን፣ እንደ ጳውሎስ ኞኞ፣ እንደ ባሉ ግርማ፣ እንደ አቶ ነጋሽ ገብረ ማርያም፣ አቤ ጉበኛ የመሳሰሉ ሰዎች በዚህ በአዲሱ ዘመን ከአስራ ዘጠኝ መቶ ሰላሳ ሶስት ዓመተ ምሕረት በኋላ የተፈጠሩ ታላላቅ ሰዎች ናቸው። እነኚህ ሰዎች ደግሞ ሁሉም ሰው እንደሚያስታውሰው አማርኛን መቶ ዓመት ወደፊት ያራመዱ፣ አማርኛን ለሁሉም ሰው በቀለለ መልክ በመጻፍም በተሻሻለ መልኩ እንዲያድግ ያደረጉ ታላቅ ሰዎች ናቸው እና ሙሉጌታ ከእነኚህ ሰዎች አንዱ ነው። ሌላው ባህሪው ደግሞ አገር ወዳድ ነው። ቀናይ ነው። በህዝቦች መካከል መፈቃቀር እንዲኖር፣ ህዝብና ህዝብን የሚያቆራረጡ ነገሮች እንዳይደረጉ በተለይ በሚዲያ አሁን ብዙ ጊዜ ሲጽፍ ትዝ ይልህ እንደሆነ ኤርትራን በተመለከተ በተለይም ከተገነጠሉ በኋላ የለም፣ ረጋ በሉ ሰዎች። ይሄ ድንበር ድንበር እኮ የሚባለው አሸዋ ላይ የተሰመረ መስመር ነው። ነገ ነፋስ ሲነሳ ይጠፋል። ግን ከወዲሁ ህዝብን ለህዝብ የሚያቃቅር የሚያቆራረጥ ነገር መነጋገር የለብንም። በጽሁፍም በቃልም በአድራጎትም መጠንቀቅ አለብን። ይሄ ነገር ይሄ ታሪክ አልለወጠን ነገር ግን የሚያቆራረጥ እስከ ወዲያኛው የሚያቃይም ነገር አናደርግ እያለ ይጽፋል። ሀገሩን የሚወድ ቀናይ ሰው ነው። መንፈሳዊውም ሰው ነው። ሉጌታ ልብለይ ፍቅረ ነዋይም የሌለው ነው። ገንዘብ እኮ ብዙ ጊዜ አይጠቅምም። እንደው ቀትረ ቀላል ነው የሚያደርገው ጥላቢስ ነው የሚያደርገው። በሰው ገንዘብ የከበረ ሰው ውቃቢ አይኖረውም ብሎ እንትን ይለ ብዙ ነው። እንግዲህ እግዚአብሔር በፈቀደለት ነገሮች ሰርተዋል። ከዚሁ ከዩናይትድ ስቴትስ የቀድሞ የሥራ ባልደረባና ጓደኛ አቶ ነብዩ ሲራክ። መቼም እኔ ጋሽሙ ጌታ እያልኩ ነው የምጠራው። ጋሽሙ ጌታ እንደ ትልቅ ወንድሜ ነው፣ አለቃዬ ነው፣ እንደ ጓደኛ የምንማየው እንደምታውቀው፣ የማይኮራ ሰው፣ በጣም ትሑትና በጣም ተጫዋች፣ በጣም ተግባቢ ስለሆነ ከሁላችን ጋር እንደ ታላቅ ወንድማችን ነው የምናየው። እና ጋሽ ሙልጌታ እኔ እንደሚገባኝ በአርቲክል አጻጻፍ ወደር የሌለው ሰው ነው ብዬ ነው ገምቶ እንግዲህ እኔም እሱም ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ በአዲስ ዘመን ጋዜጣ እሱ ከዛ በፊትም በድምጽ ጋዜጣ ነበረ እና ከዛ በኋላ ሁሉ አብረን የቆየነው ኢህአዴግ እስኪገባ ድረስ እና በአርቲክል አጻጻፍ ምንም ወደር የለውም ምክንያቱም ምንድን ነው አንደኛ የኢትዮጵያን ህብረተሰብ ስነ ልቦና ይገነዘባል ሁለተኛ በጣም አንባቢ ስለሆነ የሚያነባቸው ደግሞ እንዲህ ስመጡር የዓለም ታላላቅ ደራሲያን የሚጽፋቸውን ነው። እንዲህ ተራ ጽሁ መጽሐፎችን አለ የሚያነባውን ደግሞ የማስታወስ ከፍተኛ ችሎታ ያለው አንድ መጽሐፋን ብሆን እንዳለ ሊተርክልህ የሚችል ሰው ነው። በሚጽፋቸው አርቲክሎች ይህንን የውጭውን ዓለም ታሪክና ተመክሮ እያገናዘበ እያጣቀሰ ስለሚጽፍ የኢትዮጵያንም ህዝብ ህብረተሰብ ስነ ልቦና ስለሚገነዘብ የኢትዮጵያን ተጨባጭ ሁኔታ ከዛ አንጻር እያወዳደረስ በመተንተን እጅግ አሳማኝ የሆነ ከቋንቋ ውበት ጋር እጅግ አሳማኝ የሆነ አርቲክል ነው የሚጽፉ ሁላችንም ብዕር እናነሳለን ብዕር እንይዛለን ብዕር እንጽፋለን አንተ ምንም ሌላውም ሁሉ ግን ብዕር ጋሽ ሙልጌታ እጅ ሲገባ ልክ የሚሳይል ያህል ታላቅ ኃይል ያለው ነው የሚሆነው አምባገነኖችን የሚያርበደብድ የህዝብ ወገኖችን ተስፋ የሚሰጥ የሚያነቃቃ እጅግ በጣም እኔ አይተሃል። ብዙ አርቲክሎች በተለይ ረጅም አርቲክሎች በመጽሔት የሚያወጣቸውና በእውነቱ በጣም ኮንቪንሲንግ አፕሮች የሚያቅ አሳማኝ የሆነ አጻጻፍ ያለው ሰው ነው እና በጣም ነው የምናጣው። በዚህ በኩል ሌላ እንግዲህ ጋሽ ሙሉጌታ ጌታ አንድ ጥሩ ጋዜጠኛ ሊኖረው የሚገቡት ኳሊቲዎች ተዳምረው የሰረጹበት ሰው ነው ማለት ይችላሉ። አንደኛ አንድን ነገር ከስሩ ለመመርመር እውነትን ለማውጣት ፈልጎ ለማግኘት ሁልጊዜ ጉጉት አለው፣ ኩሪዮሲቲ የሚሉት ሁለተኛ ያገኘውን ነገር አንድን ፋክት፣ አንድን ኤቪደንስ መርምሮ አመሳክሮ ክሮስ ቼክ እና ዳብል ቼክ የሚል ሰላለሁ። እንደዛ አርጎ ለማውጣት ነው እንጂ የሚፈልገው ቸኩለ ለህዝብ ለማውጣት አይፈልግም። እና ጠርጣሪ ጋዜጠኛ ነው። ይሄ ደግሞ አንድ ትልቅ ኳሊቲ ነው። ሌላው ጋሽ ሙልጌታ የቁም ነገሩን ያህል ቀልድ ጨዋታ በጣም የሚያቅ እንደ አይተኸው እንደሆነ የሚያፈዝህ ጥርስህን አትገድ ነው። እኔ ከእሱ ጋር መዋል በጣም ነው ደስ የሚለኝ። አሁን እኔ እንግዲህ ከሱ ብዙ አመት ይበልጠኛል፣ ግን እንደ ወንድሜ ስለማየው እሱም ደግሞ ልክ እንደ ትንሽ ወንድሙ ስለሚመለከተኝ ብዙ ጊዜ ስጠራው በስልክም በአካልም ተገናኝተን ጋሽ ሙሉጌታ አለቃይና ጓደኛ ይለዋለሁ። እሱ ደግሞ ሲ ደግሞ ውርጋጥ ይለኛል። በጣም ከሚኒስትር ከጀኔራሎች ጀምሮ እስከ ተራሊስትሮና መንገድ ጠራጊ ጋራ ተመሳሳይ ግንኙነት ያለው በጣም ሲምፕል ያ ነው ደግሞ አንዱ ትልቅ ባህር ያስደስተኛል ከሁሉም ጋር መስማማት የሚችል ነው። ሌላው እንደ አንድ ደግሞ መጥቀስ ቢፈቀድልኝ በደርግ ጊዜ እንደዛ አይነት ነጻነት፣ ባልነበረበት የሚዲያ ነጻነት ታስታውሳለህ። አንድ ሚዲያ ሚዛን በጠበቀ መልኩ ፖለቲካም ሆነ ኢንፎርሜሽን የማቀበል የማዝናናት፣ የማስተማር እንትን አጣምሮ እንዲይዝ በማለት ስንት ህዝብ በጣም እንደዛ አስደሰተ፣ በዛ አስቸጋሪ ጊዜ ውስጥ። ከዛ ደግሞ ፕሬስ መምሪያ ኃላፊ የሆነ ሲዛወር ደግሞ ክፍለ ሙላት የሚያዘጋጀውን ማህበራዊ አምድ በማዘጋጀት ደግሞ እንዲህ ማህበራዊ ህይወትን ጭምር የዳሰሰ የተሟላ ሚዛን የጠበቀ ግንዛ የእግዚአብሔር ህብረተሰቡ ያገኝ ዘንድ በሚዲያ መማር እንዲችል መዝናናት ጭምር እንዲችል ያደረገ ሰው ነው እና የማይረሳ ትልቅ ትልቅ ቁም ነገሮች ያበረከተም፣ የማታገኘው በቀላሉ የማይተካ ሰው እንደ ታናሽ ወንድሜ የነበር የማየው እንደማቀው አቶ ሙልጌታ ሉሌ ለሙያ ለጋዜጠኝነት መልካም አርያ የሚሆን ሰው ነበር። ረጋ ብሎ ይናገራል። ሰው ያላግባቡ አያስቀይምም። እውነትን ደግሞ ሲናገር የሚፈራ አልነበረም። አንተ ተሳስተሃል ብሎ አይደለም እውነቱን ሲያመጣ ሰውየው እንዳይቀየም አድርጎ ቅር እንዳይለው ማለት እንዳይሰማው አድርጎ እውነቱን ለይቶ ነበር የሚያወጣው። ይሄ ትልቅ ጸጋ ነው። ሁልጊዜ ደግሞ አቶ ሙሉጌታ ሉሌ እንደተማረ ነው። መጽሐፍ ባገኘ ቁጥር እንደተና እንደተማረ ሁልጊዜ ደግሞ ይሄንን አንባሃል ይለኛል። ይደውልና ይሄን አንባሃል አላነበብኩትም ስለው አይ ይሄ እንዴት ሳታነበብ ቀረ ማንበብ እና አንዳንድ ጊዜም እያባዛም ሁሉ ይልክልኝ ነበረ። የእሱ ጋዜጠኛነት እንደ አስተማሪ፣ በፊትም አስተማሪ ነበረ። ያንኑ አስተማሪነቱን ነበር የቀጠለው። ጽሑፎች በሚያቀርብበት ጊዜ ጽሑፎቹ ረጃጅም ናቸው። ይህም ማለት ምንድን ነው? ለአንባቢ ብዙ የሚሰጠው አለው ማለት ነው። እና ለአንባቢ ሳይበቁ ነው የሚያልቁት። ሳይጠገብ ነው የሚያልቀው። ጽሁፉ ውስጡ ያለበት አለ። አለቀ እንዴ? አራት አምስት ገጽ አንብቦ አለቀ እንዴ የሚባልበት ነው። እያንዳንዱ አረፍተ ነገር በውስጡ አለበት። ሲያቀነባብራቸው ደግሞ አማርኛው ማማር ውበቱ ሌላ ነው እኮና። ስለ እሱ ብዙ መናገር ይቻላል። እዚህ ላይ ሊጨምር የምፈልገው አቶ ሙሉጌታ፣ ሌላው ሰው ያወቀው እሱን አይቆረቁረውም፣ ይማራል እንጂ አይቆረቁረውም። አንዳንድ ሰዎች ይሄንን እኔ ሳላውቀው ቀረሁን እሱ ከእኔ ይበልጥ ያውቃል የሚል ነገር ያድርባቸዋል። እሱ ግን እንዴት ነው እስቲ እስቲ ይሄን ንገረኝ እስቲ ይሄን መልስልኝ ይሄን እስቲ ያብራራልኝ ነው እንጂ የሚለው፣ ከዚያ ለመውሰድ ነው የሚፈልገው እና አቶ ሙሉጌታ ሉሌ የወረደለትን እንባ ቢያይ ቀና ብሎ ቢያይ የቱን ያህል ራሱ ማንን እንዳጣን ሊያውቅ ይችል ነበረ። የሙልጌታ ሉሌ እረፍት በሰማን ጊዜ መሬት ነቸ ከዳችን፣ ያዝ ነው ነው ከእጃችን የወደቀው። እንግዲህ ተስፋ የምናደርገው ብዙዎች ከሱ ተምረዋል፣ አይተውታል፣ አብሮ የቆዩ አሉ። አሁን በዚህ አብሮ ከሚሰራበት ይሳት ውስጥ ያሉ ወጣቱ ልጆች አሉ እና እነሱ ሁሉ ከሱ አርአያ የተማሩ ይሆናሉ ብዬ ነው የምገምተው። ዩናይትድ ስቴትስ የቅርብ ወዳጅና አድናቂ ፕሮፌሰር ጌታቸው ኃይሌ ናቸው። አዲሱ እንግዲህ ስለ ጋሽ ሙሉጌታ መነገር የሚችለውን ያህል መነገር የሚያስችል ጊዜ እንደሌለን ይታወቃል። የተናገሩት ብቻ ሳይሆኑ ሌሎች ብዙዎችም በተናገሩ ሀሳባቸውን ስለአቶ ሙሉጌታ ሕይወትና ስራ የሚያውቁትን በነገሩን የሰዓት ገዳቢነት ምክንያት ይሁንና መቋጨት ስላለብን እንቋጭ። ግን ቀደም ብለን ቃል በገባ ነው መሰረት አንዳንድ ነጥቦችን ልናስታውስ እንሞክረው። እንደው እኔ የምጠቀልለው አካሄዱ የሰላም እረፍት ነው። ለነፍሱም እግዚአብሔር እረፍት ይስጥልን እንላለን። እኔ እንደው ከዚህ ላይ ምንም ምንረች ከሱ እድሜና ልምድ በጣም ለራቅ ነው ቅርበቱን የሚያሳይበት መንገድና ምናልባትም በቅርበት ውስጥ ማሸጋገር የቻለውን ሌሎችም የሱን መሰል ዳጎስ ያለ የሕይወት ልምድና እውቀት ያላቸው ሰዎች ቢሄዱበት፣ ቢመላለሱበት የምትለውን መንገድ አይነት ነው፣ በአቶ ሙሉጌታ ያየሁት። ይህ ሁሉ ቢጻፍ፣ ይህ ሁሉ ቢዘገብ፣ ይህ ሁሉ ቢቀረጽና ቢቀመጥ የሚባሉ ታሪኮችን ነው የሚያነሳው። ስለፈለግከው ርዕስ በፈለግከው አጋጣሚ ያንሳ፣ ስለዛ ነገር ብቻ ሳይሆን ሊነገር የሚችል ትርጉም ያለው ነገር ማንሳት መቻሉ መቼም የሚያውቁት ሁሉ የሚረዱት ቢሆንም ያን መንገድ ግን መመላለስ መቻሉ ለእኔ የተለየ ትርጉም ይሰጠኛል። በአተሙሉ ጌታ ካየኋቸው እጅግ በርካታ ምርጥ ነገሮች አንዱ ነውላለሁ። ሌላ ጊዜ እንግዲህ መምጣታችን አይቀርም። አሳድረን ሳንቆይ ሌላ ታላቅ ሰው አርፏል። በመግቢያችን የጠቆምነው በሚገባው ደርዝ ለማቅረብ ዛሬ ሁኔታ ያልፈቀደልን የታሪክ ጸሐፊው ደራሲና ዲፕሎማት እንዲሁም ጋዜጠኛ ጭምር አምባሳደር ዘውዴ ረታ በተመሳሳይ ባሳለፍ ነው ሳምንት አጋማሽ አልፈዋል የእሳቸውን ስራና ህይወት የምንዘክርበት ፕሮግራም ብዙዎች የሚያውቋቸው በስራዎቻቸው የሚያወድሷቸው መልሰውም ህይወታቸውን የሚፈትሹ ሰዎች እንጋብዛለን ለቤተሰብና ወዳጅ አድናቂዎቻቸው መጽናናትን እንመኛለን አድማጮች በዚሁ ልንቋጭ ነው። እናም እስከ ማጠቃለያ ዜና ፍጻሜ ድረስ ከዚህ ሰላማዊት ነጋ ስለ እናት በሚል ርዕስ ስለ ስደት የተጫወታቸውን ዜማ እናሰማና ለስንብቱ እንመለሳለን። የሰላማዊት አዲስ ሲዲ ስለ ስደት ዜማ ነው። ሄደ ሄደ እልም አለ ራቀ ሀገር ወገኑን እንደናፈቀ my አሁን የዜና ማጠቃለያ ይነበባል። እስራኤል ዛሬ በጋዛ ሰርጥ ላይ ባካሄደችው የአየር ድብደባ አንዲት ነፍሰ ጡር ሴትና ትንሽ ልጇ ተገድለዋል። የእስራኤል ወታደራዊ ኃይል የአየር ድብደባው የተካሄደው ከጋዛ ለሚተኮሱ ሮኬቶች ምላሽ ነው ኢላማ ያደረግነውም ሁለት የሐማስ የመሳሪያ ፋብሪካዎችን ነው ይላል። ነፍሰ ጥሯ ሴት ሴትና ልጇ የተገደሉት የቤታቸው ህንፃ በአየር ድብደባው ተመትቶ እላያቸው ላይ በመደርመሱ እንደሆነ የጋዛ ሐኪሞች ገልጸዋል። በርካታ ሌሎች ሰዎች ደግሞ እንደቆሰሉ ታውቋል። አንድ ሌላ በአስራ አመታት ዕድሜ ክልል ውስጥ ያለ ፍልስጤማዊ በምዕራብ ዳርቻ ኬላ ላይ በተነሳ ግጭት በእስራኤል ኃይሎች ተኩስ ተገድሏል። ኢራን ደሸን ሬሃን በተባለ የዋሽንግተን ፖስት ጋዜጠኛ ላይ በተደረገው የፍርድ ሂደት ብይን ተሰጥቷል ብላለች። ጋዜጠኛው ከ15 ወራት በፊት ታስሮ የስለላ እና ሌሎችም ክሶች ተመሰርተውበታል። ስለ ፍርዱ በዝርዝር የተገለጸ ነገር የለም። ይሁንና የፍርድ ቤቱ አቀባይ ይግባኝ ሊባል ይችላል ብለዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሱ ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስከምንገናኝ ያስተናገድናችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ከፕሮዲውሰራችን ንጉሱ ታምሬ ጋር እኔም አዲሱ አበበ ነኝ። ሰላም፣ ደናደሩ። ደና ደና።